Caffeinated Podcast. Wake your mind, sip that thought, let it grind. Caffeinated Podcast. አቦል አቦል የሆኑ ዜናዎችን በዴል እቲ ተዘጋጅቶ በካፍኔድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። የኢትዮጵያ ብሔራዊ ባንክ በሰሞኑ በወጣው ሪፖርት መሰረት የኢትዮጵያ የፋይናንሻል አሰራር በአጠቃላይ የተረጋጋ እንደሆነና የካፒታል መብቃት፣ የገንዘብ እንቅስቃሴና ትርፋማነት ከኑሮ ውድነቱ ጋር መመጣጠኑ ጠንካሪ የሆነ የፊስካል ውጤት እንዲያመጣ ማድረጉን ተናግረዋል። የተለያዩ ሁኔታዎች ላይ በታየው መሰረትም የሚመጡ ድንገተኛ የሆኑ የፋይናንሻል ስጋቶችን መቋቋም እንደሚችልም ተናግረዋል። በአጠቃላይ አፈጻጸሙ የተረጋጋ ቢሆንም በየባንኩ ያሉ ክፍተቶች ግን እንዲሸፈኑ መደረጋቸው መሆኑን አሳውቀዋል። በዚህ ሳምንት ኢትዮጵያ ውስጥ ያሉ አስራ ስድስት ባንኮች ድንገተኛ የሆኑ የገንዘብ እንቅስቃሴ ስጋቶች ፈተና ያላለፉ ሲሆን ይህ ከባንኮቹ ብዙ መጠን ያለው ወጪ ገንዘብ ማጠር እና እንቅስቃሴ የእንቅስቃሴ የሚሆን ገንዘብ እጥረት እንደሆነ ያሳወቁ ሲሆን ባንኮቹም ያላቸው ገንዘብ እንቅስቃሴ ማኔጅመንት እንዲሁም የድጋፍ እቅድ በማውጣት ራሳቸውን ማጠናከር እንዳለባቸው አሳውቀዋል። ሴክተሩም ከሚያስፈልገው ዝቅተኛ የሆነውን ገንዘብ የያዘ መሆኑን ተናግረዋል። ይህ የሚያሳየውም አጠቃላይ የአገሪቱ የፋይናንስ መረጋጋትና የባንኮች አሰራራ ለመጣጣም ሲሆን ይህን ለማሻሻልም የፊንቴክ ድርጅቶች እድል በመፍጠር አስፈላጊ የሆነ የገንዘብ እንቅስቃሴና ቀለለ ላይ ክፍያ መንገድ እንዲኖር ማድረግ እንደሚቻል ተናግረዋል። የኢትዮጵያ ዲጂታል ፋይናንስ ስርዓተ ምህዳር በፍጥነት እያደገ ሲሆን አጠቃላይ የገንዘብ እንቅስቃሴም በአመት 1850 ሚሊዮን ብር እንደሚደርስ ይታመናል። ይህ እድገት የተፋጠነውም የሞባይል ገንዘብ መለመድ፣ የደንበኞች የዲጂታል ክፍያ ማድረግ እና የጥሬ ገንዘብ ዝውውር መቀነስ ናቸው። ይህ የሚያሳየውም ኢትዮጵያ እየሄደች ያለችው የዲጂታል ፋይናንስ ቅድሚያ በሚሰጥ መንገድ ሲሆን ፊንቴክ እና ለፋይናንሻል እድሎች ቅልጥፍና እንዲሁም ፈጠራ ማዕከል ወደ መሆን እያመራች መሆኑን ነው በዚህ ሳምንት ዩኤንዲፒ ባሳወቀው መሰረት የኢትዮጵያ የተጣራ የውጭ ሴት እጦት ከ498.9 ቢሊዮን ብር ወደ 194.7 ቢሊዮን ብር እንደጠበበ ተናግረዋል። የሚሆነው የጠነከር ውጭ ንግድ እና የውጭ ምንዛሬ አማካኝነት ሲሆን ይህም የሶስት ነጥብ አምስት ወራት ከውጭ የሚገቡ እቃዎችን መሸፈን የሚያስችል መሆኑን ተናግረዋል። ከዚህ ውጭ ያለው የውጭ ምንዛሬ ሕጋዊ በሆነና ባልሆነው መሀል ያለው ልዩነት አሁንም ክፍተት እንደፈጠረ መሄዱን ተናግረዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ጨረታዎች እንዲሁም በተለያዩ የህግ ለውጦች ጣልቃ በመግባቱ የፊስካል አመቱ እንቅስቃሴ የተሻለ እንዲሆን ማድረጉን ተናግረዋል። ይህ የሚያመለክተውም የኢትዮጵያ የውጭ እንቅስቃሴ ተረጋጋ ቢሆንም ከውጭ ምንዛሬ እጥረትና አሰራር ችግሮች ለፊንቴክ እድል እንደሚፈጥሩ ይህም ከአገር አገር የሚደረጉ ክፍያዎችን እንዲሁም የፋይናንሻል ጥንካሬ እንደሚፈጥር ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከእኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት።